sport. ጤና ይስጥልኝ አድማጮች እንደምን ቆይታችኋል? በዓለም ዋንጫ የማጣሪያ ግጥሚያዎች ኢትዮጵያ በምትገኝበት ምድብ የተፎካከረችው ጋና በስተመጨረሻ ማለፏን አረጋግጣለች። ከአውሮፓ ደግሞ የጀርመን ብሔራዊ ቡድን የመጨረሻ የማጣሪያ ግጥሚያውን በሰፋ የግብ ልዩነት በድል አጠናቋል። በፎርሙላ አንድ የመኪና ሽቅድምድም ሌዊስ ሀሚልተን ዳግም ወደ ድል አድራጊነቱ ተመልሷል። አጠቃላይ ውድድሩ ሊጠናቀቅ ጥቂት ፉክክሮች በቀሩበት በአሁኑ ወቅት ተፎካካሪዎች እጅግ በነ እብ ተቀራርቧል። አብራችን ቆዩም። እግር ኳስ። ኳታር በምታዘጋጀው የዓለም ዋንጫ እግር ኳስ ግጥሚያ ተሳታፊ ለመሆን የሚደረገው ፉክክር በአስደማሚ ውጤቶችና ውዝግቦች ታጅቦ ቀጥሏል። በአፍሪቃ ወደ ማጣሪያው ያለፉት ሀገራትም ታውቋል። ትናንትና ከትናንት ወዲያ በነበሩ የማጣሪያ ጨዋታዎች ኢትዮጵያ ከምትገኝበት ምድብ ከደቡብ አፍሪቃ ጋር ተመሳሳይ 13 ነጥብ ያላት ጋና በተመሳሳይ የግብ ክፍያና እዳ ሆኖም ብዙ ባገባ በሚለው ማለፏን አረጋግጣለች። ትናንት ጋና ኬፕ ኮስት ስታዲየም ውስጥ ተከናወነው ግጥሚያ ደቡብ አፍሪካ በኳስ ይዞታ በልጣ ብትታይም በ ሰላሳ ሶስተኛው ደቂቃ ላይ በአንድሬ አዩ በተቆጠረው ብቸኛ ግብ ተሸንፋለች። የትናንቱን ሽንፈት የዳኞች አድሎ አለበት በሚል የደቡብ አፍሪቃ እግር ኳስ ፌዴሬሽን ለሚመለከታቸው አካላት አቤት እንደሚል ዛሬ አስታውቋል። በዚህ መሰረት ደቡብ አፍሪቃ ለዓለም አቀፉ የእግር ኳስ ማኅበራት ፌዴሬሽን ፊፋና ለአፍሪቃ እግር ኳስ ኮንፌዴሬሽን ካፍ አቤቱቷን እንደምታስገባ ዛሬ አስታውቃለች። ጋና የማሸነፊያ ግብ ያገኘችው በአወዛጋቢው የፍጹም ቅጣት ምት ውሳኔ ነው። ይፋዊ የሆነ ማመልከቻ እንደሚያስገባ የጠቀሰው የደቡብ አፍሪቃ እግር ኳስ ፌዴሬሽን ጨዋታውን ውሳኔ ዳኙት አካላት በፊፋና በካፍ በደንብ እንዲመረመሩ እሻለው ብሏል። በመግለጫው ደቡብ አፍሪቃ ጆሃንስበርግ ከተማ ኦርላንዶ ስታዲየም ውስጥ በነበረው ያለፈው ሳምንት የኢትዮጵያና የጋና ግጥሚያም ብቸኛዋን ግብ በ22ለተኛው ደቂቃ ላይ ለአገሩ ያስቆጠረው ይኸው አንድሬ አዩ ነው። አቻ የምታደርገውን ግብ ጌታነህ ከበደ በ72ለተኛው ደቂቃ ላይ ከመረብ አሳርፏል። ትናንት በዋና ከተማዋ ሀራሬ ናሽናል ስፖርትስ ስታዲየም ውስጥ ዋሊያዎቹን የተጋጠመችው ዚምባብዌ በበኩሏም አንድ እኩል ተለያይታለች። ቀዳሚውን ግብ ለዚምባብዌ በ39ኛው ደቂቃ ላይ ያስቆጠረው ኩዳክዋሼ ማቺ ነው። መደበኛ ጨዋታው ሊጠናቀቅ አራት ደቂቃ ሲቀረው ለኢትዮጵያ ብሔራዊ ቡድን አቻ የምታ አድርገውን ግብ አቡበክር ናስር አስቆጥሯል። በእርግጥ የኢትዮጵያና የዚምባብዌ ብሔራዊ ቡድኖች ከማጣሪያ ውጭ መሆናቸውን ያወቁት ቀደም ብለው ነበር። የጋና ደቡብ አፍሪካን በልጣ ለማጣሪያው ማለፍ ግን በርካቶችን ያስደመመ አጋጣሚ ነበር። እስከ እሁድ በነበሩ ጨዋታዎች ማሊ፣ ጋና፣ ሴኔጋልና የኮንጎ ዲሞክራሲያዊ ሪፐብሊክ ወደ ማጣሪያው ማለፋቸውን አረጋግጧል። ግብፅና ሞሮኮም ቀድመው ማለፋቸው ታውቋል። ከየምድባቸው አንድ አንድ ጨዋታ የሚቀራቸውና ና የማለፍ እድል ያላቸው ሀገራት የሚከተሉት ናቸው። ከምድብ ሀ በ13 ነጥብ የምትመራው አልጄሪያ እና በ11 ነጥብ የምትከተለው ቡርኪና ፋሶ ነገ የሚያደርጉት የመጨረሻ ግጥሚያ አላፊውን የሚለይ ይሆናል። ከምድብ ለ ቱኒዚያና ኢኳቶሪያል ጊኒ ተመሳሳይ አስር ነጥብ አላቸው። ኢኳቶሪያል ጊኒ ከሞሪታንያ እንዲሁም ቱኒዚያ ከዛምቢያ ጋር ነገ በሚያደርጉት ግጥሚያ አሸናፊው ይለያል። ዛምቢያ አስር ነጥብ ስላላት የማለፍ እድሏ ሙሉ ለሙሉ አልመከነም። ከምድብ ሀምሯ አስራ ሁለት ነጥብ ያለው ናይጄሪያና ባለአስር ነጥቡ ኬፕ ቬርዴ ነገ በሚያደርጉት ግጥሚያ አሸናፊው ወደ ቀጣዩ የዓለም ዋንጫ ማለፍ ይችላል። ናይጄሪያ አቻ መውጣት ብቻ ይበቋል። በምድብ መን ቢሆን በ13 ነጥብ የሚመራው አይቮሪኮስት ና በ12 ነጥብ የሚከተለው ካሜሩን ነገ በሚያደርጉት ፍልሚያ የሚያልፈው ይለያል። በምድብ ረ ግብጽና ጋቦን የመጨረሻ ጨዋታቸውን ያከናውናሉ። ግብጽ 11 ነጥብ አለው። ጋቦን በሰባት 7 ነጥብ ተወስኗል። ሞሮኮና ጊኒቢሳውም ነገ ይጋጠማሉ። ሞሮኮ አስራ አምስት ነጥብ ሁለተኛ ደረጃ ላይ የሚገኘው ጊኒቢሳው አምስት ነጥብ ብቻ አላቸው። የቅድመ ማጣሪያቸውን ያለፉ አስር ቡድኖች ከመጋቢት 12 እስከ መጋቢት 20 ቀን የደርሶ መልስ ግጥሚያ ያከናውናሉ። አሸናፊ የሆኑ አምስት ቡድኖችም በቀጥታ ለኳታሩ የዓለም ዋንጫ ያልፋሉ። ወደ ዓለም ዋንጫ ለማለፍ አውሮፓ ውስጥ በሚደረጉ የእግር ኳስ ግጥሚያዎች ዛሬ ማታ ጣሊያን ከሰሜን አይርላንድ እንዲሁም ስዊዘርላንድ ከቡልጋሪያ ጋር ወሳኝ ጨዋታቸውን ያከናውናሉ። ጣሊያንና እንግሊዝ ለቀጣዩ የዓለም ዋንጫ የማለፍ ዕድል አላቸው። ትናንት በሰርቢያ ሁለት ለአንድ የተሸነፈው የፖርቹጋል ቡድን ግን ወደ ዓለም ዋንጫ ለማለፍ በቀጣዩ የጎርጎሪዮሱ ዓመት የደርሶ መልስ ጨዋታ ማድረግ ይጠበቅበታል። የክርስቲያኖ ሮናልዶና ጓደኞቹን ህልም ያጭናግፉት ሰርቢያዎች በአንጻሩ በሀያ ነጥባቸው ከምድቡ አንደኛ በመሆን በቀጥታ ለዓለም ዋንጫ ማለፍ ችሏል። ፖርቹጋል ከምድቡ በ17 ነጥብ ሁለተኛ ደረጃ ላይ ይገኛል። ስፔን እና ስዊድን ትናንት ባደረ ጉት ወሳኝ ግጥሚያም የ40 ዓመቱ አጥቂ ዝላታን ኢብራሂሞቪችን በተቀያሪነት ያሰለፈችው ስዊድን አንድ ለዜሮ ተሸንፋለች። በመጨረሻ ግጥሚያዋ አቻ መውጣት ብቻ የበቃት የነበረችው ስፔን 86ኛው ደቂቃ ላይ አልባሮ ሞራታ ከመረብ ባሳረፈው ብቸኛ ኳስ በ19 ነጥብ ለዓለም ዋንጫ ማለፏን አረጋግጣለች። 15 ነጥብ ያላት ስዊድን እንደ ፖርቹጋል ሁሉ የደርሶ መልስ ጨዋታ ይጠብቃታል። የጀርመን ብሔራዊ የእግር ኳስ ቡድን በበኩሉ የዓለም ዋንጫ ማ ማጣሪያ ጉዞውን ትናንት አርሜኒያን አራት ለአንድ ድል በማድረግ አጠናቋል። አሰልጣኝ ዲተር ሃንሲ ፍሊክ ምንም እንኳን በምድባቸው እጅግ ጠንካራ የተባለ ተፎካካሪ ባይገጥማቸውም ለሰባት ጊዜያት በተከታታይ ድል በማድረግ 31 ኳሶችን ከመረብ ማሳረፍ አስችሏል። የተቆጠረባቸው ሁለት ግቦች ብቻ ናቸው። አሰልጣኝ ዲተር ሃንሲ ፍሊክ ለዚህ ስኬት ለመብቃት በቡድናቸው የሚገኙ ተጫዋቾችን ብቃት ለይተው ማወቃቸው በዋናነት ይጠቀስላቸዋል። በቡድናቸው ሊዮን ጎሬትስካ ና ዮሹዋ ኪሚሽ እንዲሁም በሂደት ወደ ቀድሞ ብቃቱ መመለስ የቻለው ሌሮይ ሳኔ ለውጤቱ ወሳኝ ተጫዋቾች ናቸው ማለት ይቻላል። ሌላው የብሔራዊ ቡድኑ አንጋፋ ግብ ጠባቂ ማኑዌል ኖየር አስተዋጽኦን በከፍተኛነት ይጠቀሳል። ማኑኤል ኖዌር የቀድሞ ብቃቱን በመመለስ ባለማችን አሁንም ድንቅ ከሚባሉ ግብ ጠባቂዎች ተርታ እንደሚመደብ ማስመስከር ችሏል። እስካሁን በነበሩ ግጥሚያዎችም ጀርመን፣ ዴንማርክ፣ ፈረንሳይ፣ ቤልጂየም፣ ክሮሽያ፣ ስፔንና ሰርቢያ ማለፋቸውን ካረጋገጡ የአውሮጳ ቡድኖች ውስጥ ይገኛሉ። አትሌቲክስ ኢትዮጵያውያን ሁለት አትሌቶች በዓለም አትሌቲክስ የዓመቱ ተስፋ የተጣለባቸው ተተኪዎች እጩ ዝርዝር ውስጥ መግባታቸው ባሳለፍነው ሳምንት ይፋ ሆኗል። በሴቶች አትሌት ዘርፌ ወንድማገኝ አገኝ በወንዶች ደግሞ አትሌት ታደሰ ወርቁ ናቸው የታጩት። በየምድባቸው የሚፎካከሩት አምስት አትሌቶች ናቸው። በወንዶችም ሆነ በሴቶች የሽልማቱ አሸናፊዎች ማንነት ዓለም አቀፍ ባለሙያዎች በተገኙበት ይፋ የሚደረገው ከ15 ቀናት ግድም በኋላ ረቡዕ ኅዳር 22 ቀን 2014 ዓመተ ምህረት ነው። ከሁለት ዓመት በፊት በነበረው ምርጫ አትሌት ሰለሞን ባረጋ በእጩነት ቀርቦ አሸናፊ መሆኑ ይታወሳል። እንደ ጎርጎሪዎስ አቆጣጠር በ1995 ስምንት በተደረገው ውድድር ደግሞ አትሌት ሻለቃ ኃይለ ገብረ ስላሴ መጀመሪያው ኢትዮጵያዊ አሸናፊ ለመሆን በቅቷል። አትሌት ቀነኒሳ በቀለም እንደ ጎርጎሪዮስ አቆጣጠር በ2004 እና በ2005 በተከታታይ በማሸነፍ እሱም በወንዶች የመጀመሪያው ኢትዮጵያዊ አትሌት መሆን ችሏል። በተደጋጋሚ በማሸነፍ ከዚያ ደግሞ አትሌት መሰረት ደፋር ከ14 ዓመት በፊት የመጀመሪያዋ ኢትዮጵያዊት ሴት አትሌት ሆና አሸንፋለች። አትሌት ገንዘቤ ዲባባና አልማዝ አያናም እንደ ጎርጎሪዮስ አቆጣ አጠር በ2015 እና 16 በተከታታይ ለዚሁ ድል በቅቷል። የመኪናሽ ቅድምድም በፎርሙላ 1 የመኪናሽ ቅድምድም የመርሴዲሱ አሽከርካሪ ሎዊስ ሀሚልተን ከተደጋጋሚ ሽንፈት በኋላ ወደ ድል ተመልሷል። ሳው ፖሎ ብራዚል ውስጥ በተከናወነው እሽቅድምድም ዋነኛ ተቀናቃኙ ማክስ ፈርሽታፕንን ማሸነፍ ችሏል። በአንድ እሽቅድምድም ማሸነፍ 25 ነጥብ ያስገኛል። በእሁዱ የብራዚል እሽቅድምድም ሌዊስ ሃሚልተንን በመከተል የሬድቡል አሽከርካሪው ማክስ ፈርሽታፕን የሁለተኛ ደረጃን ይዟል። ሌላኛው የመርሴዲስ አሽከርካሪ ቫለሪ ቦታስ በሦስተኛነት ውድድሩን አጠናቋል። አጠቃላይ ውድድሩ ሊጠናቀቅ ሶስት ፉክክሮች እየቀሩ በሁለቱ አሽከርካሪዎች መካከል ያለው ልዩነት የአስራ ሶስት ነጥብ ብቻ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።